voice of a man የተባበሩት መንግስታት የምግብ ድርጅት በሰሜን ምዕራብ እና ደቡብ ትግራይ ዞኖች የምግብ እርዳታውን ማከፋፈል ከጀመረበት ካለፈው መጋቢት ወር አንስቶ ወደ አንድ ሚሊዮን ለሚጠጉ ተረጆች እርዳታ መስጠቱን አስታወቀ። ካለፈው ህዳር ወር ጀምሮ በተነሳው ግጭት ዘጠና አንድ ከመቶ የሚሆነው አምስት ነጥብ ሁለት ሚሊዮን የትግራይ ሕዝብ አስቸኳይ የምግብ እርዳታ የሚያስፈልገው መሆኑን የምግብ ድርጅቱ ገልጾ ከአጋር ድርጅቶች ጋር በመሆን የአገልግሎቱን መጠን እዚህ ያሰፋ እስከ ሰባ ወረዳዎች ድረስ የሚገኙት ተረጂዎች ዘንድ ለማድረስ በማቀድ እየተንቀሳቀሰ መሆኑን በመግለጫው አመልክቷል። ደረጀ ደስታ ዝርዝር ዘገባውን ያስደምጠናል። በዓለም ምግብ ድርጅቱ መግለጫ እንደተመለከተው አስቴር በየነ የ43 ዓመት ሴት ሲሆኑ የሰባት ልጆች እናት ናቸው። በግጭቱ ሳቢያ ከሁለት ወር በፊት ቤታቸውንና ሰብላቸውን አጥተዋል። ከሰሜን ምዕራብ ትግራይ ከምትገኘው ሽሬ 50 ኪሎ ሜትር ርቀት ላይ በምትገኘዋ አዲ ሚለን ነዋሪ የሆኑት አስቴር እስካሁን ድረስ ያለነው ከጎረቤታችን በማገኘው አነስተኛ የምግብ እርዳታ ነበር። አሁን ግን ቢያንስ ከሚያሰቃየን ረሃብ የሚያስታግሰን እርዳታ እያገኘነው ነው ብለዋል። የዓለም የምግብ ድርጅት ወደ 4500 ለሚገኙ የመንደሪቱ ነዋሪዎች ትግራይ ውስጥ በየስድስት ሳምንቱ አንዴ የሚታደለውን የመጀመሪያውን ዙር የምግብ እርዳታ እያከፋፈሉ ነው። አስቴር ጨምረው ሲናገሩ የዓለም ምግብ ድርጅት ከብዙ ከተሞችና ገበያዎች ተቆራርጠን ርቀን በምንገኝበት አዲ ሚለን ድረስ የምግብ እርዳታ ሊያመጡልን በመቻላቸው ተደስቻለሁ ብለዋል። የዓለም ምግብ ድርጅት በትግራይ ሰሜን ምዕራብና ደቡብ ዞኖች እርዳታውን ከፍ በማድረግ 2.1 ሚሊየን ለሚደርሱ ሰዎች ለማዳረስ ማቀዱን ባወጣው መግለጫ አስታውቋል። እስካሁን እርዳታውን ያገኙ ሰዎች ቁጥር 1.5 ሚሊየን እንዲደርስ ማድረጉንም ድርጅቱ አመልክቷል። በየስድስት ሳምንቱ አንዴ በሚሰጠው የምግብ እርዳታ መርሃ ግብር መሰረት በዚህ ሳምንት ሁለተኛውን ዙር እርዳታ መስጠት መጀመሩን ገልጿል። እንቅስቃሴዎቹ በተጀመሩባቸው ጥቂት ቀናት ውስጥ ሊረዳ ካቀዳቸው ለ200000 ተረጂዎች መካከል ሰማና ሺዎቹን ይሸፍናል ተብሎ እንደሚጠበቅም ድርጅቱ አስገንዝቧል። የምግብ ድርጅቱ እስከ ሰባ የወረዳዎች ድረስ የሚገኙት ተረጂዎች ዘንድ ለመድረስ በማቀድ የአገልግሎት መጠኑን እያሰፋ መሆኑን አስታውቋል። በተለይም በገጠር አካባቢዎች የሚገኙት ዘንድ ያለው ተደራሽነት አሁንም ዋነኛ ችግር መሆኑን ድርጅቱ አስታውቋል። የዓለም ምግብ ድርጅት ካለፈው መጋቢት ወር ጀምሮ ከምዕራብ ትግራይ በስተቀር በ31 ወረዳዎች ውስጥ 315 ሺህ አስቸኳይ አልሚ ምግቦችን ወደ 100 ሺህ ለሚጠጉ ህጻናት፣ እርጉዝ እና በእንክብካቤ ላይ ላሉ ሴቶች እንዲዳረስ ማድረጉን አስረድቷል። ካለፈው ህዳር ወር ጀምሮ በተነሳው ግጭት 91 ከመቶ የሚሆነው 5.2 ሚሊዮን የትግራይ ህዝብ አስቸኳይ የምግብ እርዳታ የሚያስፈልገው መሆኑን ዓለም አቀፉ የምግብ ድርጅት አመልክቷል። በሚቀጥሉት ወራት ውስጥ በትግራይ የተመጣጠነ አስቸኳይ የምግብ እርዳታ ያስፈልጋቸዋል ብለን የምናስባቸው ሰዎች ቁጥር እስከ 2.1 ሚሊየን ይደርሳል ብለን እንሰጋለን ሲል ባወጣው መግለጫ አመልክቷል። የዓለም የምግብ ድርጅት በትግራይ ያለውን የምግብ እርዳታ አቅርቦቱን እስከ ዓመቱ መጨረሻ ድረስ በቀጣይነት ለማስፋፋት 203 ሚሊየን ዶላር እንደሚያስፈልገው አስታውቋል። 对对对